ማህደረ ዜና። የዩናይትድ ስቴትስ ወግ አጥባቂ የሪፐብሊካን ፖለቲከኞች የሰሞኑ ክርክር ኦባማን የሚተካው ፕሬዚደንት እግረኛ ተዋጊ ጦር ወደ ሶሪያ ያዝምት አያዝምት የሚል ነው። የዓለም አንደኛ ሀያል ሀብታም ሀገር ከ2011 ጀምሮ ዘመኑ በሙሉ እንደ ጎርጎሮሳውያኑ አቆጣጠር ነው። ሶሪያን የሚያነደውን ጦርነት በቀጥታም በተዘዋዋሪም በግንባር ቀደምትነት ታቀጣጥላለች። ጦርነቱ ያሰደደው ሶሪያዊ ቁጥር ከአጠቃላው የሊባኖስ ሕዝብ ሊስተካከል ትንሽ ነው የቀረው አራት ሚሊዮን ገደማ። ትልቂቱ ሀያሊቱ ሀብታሚቱ የሶሪያውን ጦርነት ዘዋሪቱ ዩናይትድ ስቴትስ ጦርነቱ ካሰደደው ሶሪያዊ ያስጠጋቸው ሁለት ሺህ አይሞላም። የጦርነቱ ወላፈን የሚለበልባት ትንሽቱ ድሃይቱ ሊባኖስ ግን ወደ አንድ ነጥብ አምስት ሚሊዮን የሚጠጋም የሶሪያ ስደተኛ ታስተናግዳለች። የስደተኞች ብዛት፣ የመሰደዳቸው ምክንያት፣ የዓለም ሀብታም ሀገራት አጻፋ የአፍታ ዝግጅታችን ትኩረት ነው። አብራችሁን ቆዩ። እንግሊዞች በጉልበትም በስብከትም በብልጠትም በስደትም እያሉ ከአውስትሬሊያ እስከ ካናዳ፣ ከኒውዚላንድ እስከ ናይጄሪያ፣ ከዩናይትድ ስቴትስ እስከ ደቡብ አፍሪቃ፣ ከፎክላንድ ደሴቶች እስከ ኬንያ ወደ ገሚስ ዓለም ተሰደው ኖረዋል። ብዙ ሀገር ሀገራቸው ሆኗል። ዓለም እንግሊዞች የተሰደዱ የሰፈሩበት ወይም ይቆጣጠሯቸው የነበሩ ሀገራት ነባር ሕዝብ ዛሬ ሲሰደድ ግን በራቸውን ይከረችሙ ያዙ። የፈረንሳዮች የተለየ አይደለም። ከሃይቲ እስከ ሴኔጋል፣ ከቪየትናም እስከ ጅቡቲ፣ ከኪዩቤክ እስከ ማዳጋስካር ዘምተው ተሰደው ተቆጣጥረው፣ ተሰራጭተዋል። የዘመኑን ፈረንሳዊ በጣም ከሚያሳስቡት አንዱ በመቶ የሚቆጠሩ የአፍሪካና የእስያ ስደተኞች ወደ ፈረንሳይ መግባታቸው ነው። ፈረንሳዮች ወደ ሀገራቸው የገባ ስደተኛ ወደ ሌላ ሀገር ዳግም እንዲሰደድ ሲገፋፉ፣ እንግሊዞች በአንጻሩ ስደተኛው ፈረንሳይን አቋርጦ ወደ ሀገራቸው እንዳይገባ ድንበራቸውን ባጥር ዘጉ። ከፈረንሳይ ጋር በቅርብ እየሰራን ነው። የሀገር አስተዳደር ሚኒስትሯ ቴሬዛ ሜይ ትናንት ከፈረንሳዊ ዋቻቸው በርናር ካዘነር ጋር ተነጋግረዋል። በካሌ ዙሪያ ያለውን አጥር ለማሰራት ብዙ ገንዘብ አውጥተናል። ኮኬል በሚገኘው የዋሻ መግቢያ ዙሪያም አጥር እናጥራለን። እናም የሚቻለንን ሁሉ እያደረግን እንገኛለን። ችግሩን ለማስቆም ከፈረንሳውያኑ ጋር አስፈላጊው ስራ እየተሰራ መሆኑን ለማረጋገጥ የሀገር አስተዳደር ሚኒስትሩ ዛሬ ጠዋት አንድ ልዩ ስብሰባ መርተዋል አሉ። የብሪታንያው ጠቅላይ ሚኒስትር ዴቪድ ካሜሩን ባለፈው ወር የመጀመሪያውና ሁለተኛው በሚባሉት ጦርነቶች ወቅት በብዙ ሚሊዮን የሚቆጠሩ ጀርመናውያን ወደ ተለያዩ ሀገራት ተሰደው ነበረ። በየጦርነቶቹ ጦርነቶቹ ፍጻሜ ደግሞ ሚሊዮኖች ከየነበሩበት ሀገራት ተባረዋል ወይም ወደ ሀገራቸው ተመልሰዋል። የቀድሞ የምዕራብ ጀርመን መንግስት እንዳስታወቀው ሁለተኛው የዓለም ጦርነት ካበቃበት ከ1945 እስከ 1950 በነበረው አምስት ዓመታት ውስጥ ብቻ ከምስራቅ አውሮጳ ሀገራት ብቻ 11 ሚሊዮን ጀርመናዊ ወደ ሀገሩ ተመልሷል። ስደተኞችን ማስተናገድ ወይም አለማስተናገድ የጀርመን ፖለቲከኞችን ካለፈው ዓመት ጀምሮም እያከራከረ ነው። ቀኝ ጽንፈኛ ጀርመናውያን ደግሞ የስደተኛ መጠለያ ጣቢያዎችን በእሳት ያነዳሉ ስደተኛ ይውጣ እያሉ በአደባባይ ይሰለፋሉ። መራሒተ መንግስት አንጌላ ሜርክል ባለፈው ሐምሌ ከአንዲት ፍልስጤማዊት ወጣት ስደተኛ ለቀረበላቸው ጥያቄ በሰጡት መልስ እንዳሉት ግን ጀርመን ትሁን፣ ሌሎቹ ሀብታም ሀገራት ሁሉንም ስደተኛ ማስተናገድ በእርግጥ አይችሉም። እንደምታወቂው ሊባኖስ ውስጥ በብዙ የሚቆጠሩ የፍልስጤም ስደተኞች አሉ። ሁሉም ይምጡ ብንል፣ አፍሪካውያን በሙሉ ይምጡ ብንል ማስተናገዱን የተባበሩት መንግስታት ድርጅት በተደጋጋሚ እንዳስታወቀው እስካምና ድረስ የተሰደደና የተፈናቀለው ህዝብ ቁጥር ከሁለተኛው የዓለም ጦርነት ወዲህ ታይቶ ከማይታወቅበት ደረጃ ደርሷል። ከ60 ሚሊዮን በላይ። ይህ ሁሉ ህዝብ በተወሰኑ ሀገራት ይሰፍራል ማለት የማይታሰብ፣ ሜርክል እንዳሉትም የማይቻል ነገር ነው። ይሁንና ሀብታም ሀያሉ ዓለም ስደተኛ እንዳይመጣበት ወይም እንዳይበዛበት በጦር ኃይል በግንብና በሽቦ አጥር ድንበሩን መዝጋትም መፍትሄ ሊሆን አይችልም። የስደተኛውን ቁጥር መቀነስ ካስፈለገ የስደቱን ዋና ዋና ምክንያቶች ማስወገድ ወይም ማቃለልንጃብነቱ የስደቱ ዋነኛ ምክንያት ደግሞ ዓለም አቀፉ ድርጅት እንደሚለው ጦርነትና ግጭት ናቸው። ከ1948 ጀምሮ ሀገሩን የተቀማው 6 ሚሊዮን ፍልስጤማዊ ሊባኖስ፣ ሶሪያም፣ ዮርዳኖስ፣ ግብፅ በሌላውም ሀገር ለሶስተኛ ትውልድ እንደተበተነ ነው። ለ200 ዘመን ያክል በድፍን ዓለም ተሰደው የስደተኛን ስቃይ መከራ ከየትኛውም ሕዝብ በላይ የሚያውቁት እስራኤላውያን በተራቸው የሌላ ሀገር ቀሚ አሰዳጅ፣ ግዛታቸውን በግንብ አጣሪ፣ ስደተኛን አባራሪ ሲሆኑ ሀያል ሀብታሙ ዓለም ለ67 ዘመናት ያክል መፍትሄ አለማበጀቱ በርግጥ ሊያነጋግር በተገባ ነበረ። ግሪክ የገባ አንድ ኢራቃዊ ስደተኛ በቀደም እንዳለው ካለፉት ሁለት ሶስት ዓመታት ወዲህ የዓለም የጠዋት ማታ ዜና ሶሪያ በመሆኑ ኢራቅ ተዘንግታለች። እየጠበቅኩ ነው። ግን አይረዱኝም። ሶሪያውያኑን ብቻ ነው የሚረዱት። ምክንያቱም አስተናጋጆቹ ኢራቅ፣ ፓኪስታን፣ ኢራን የሚሆነውን አያውቁትም። ከኢራቅ መምጣቴን ስነግራቸው ወደ ሀገርህ ተመለስ ይሉኛል። ኢራቅ ጥሩ ነው፣ ጦርነት የለም ይሉኛል። ኢራቅ ስላለው ምንም የሚያውቁት ነገር የለም። አፍጋኒስታን በአልቃይዳ ጥቃት ሰበብ ዳግም የውጊያ አውድ ስትሆን እስከዚያ በፊቱ ግጭት ጦርነት ለስደት እንግልት ያጋለጠው ህዝብ ተዘንግቶ ነበረ። ከዓለም ከፍተኛ ቁጥር ያለው ስደተኛ የምታስተናግደው ሀገር ፓኪስታን ናት። 2.7 ሚሊዮን ህዝብ አብዛኛው ስደተኛ አፍጋኒስታናዊ ነው። የአፍጋኒስታን ህዝብ በጦርነት ማለቅ መሰደዱ የዓለም ርዕስ የነበረው ግን በ2003 ኢራቅ እስክትወረር ድረስ ነበረ። ኢራቅ ዛሬም ከጦርነት እልቂት አልተላቀቀችም። ከአንድ ነጥብ አምስት ሚሊዮን የሚበልጥ ህዝቧ ዛሬም ስደተኛ ነው። የዓለም ርዕስ ግን ሶሪያ በመሆኑም፣ የኢራቅ የሶማሊያም፣ የደቡብ ሱዳን፣ የማዕከላዊ አፍሪቃ ሪፑብሊክ፣ የሊቢያ ስደተኞችን ከባለጉዳዮች ባለፍ በውል የሚያስታውሰው ዓለም ጥቂት ነው። አንደኛው ጦርነት ሳይበርድ ሌላ እየተቀጣጠለም፣ አንዱ ጦርነት ያሰደደው ህዝብ በቅጡ ሳይሰፍር ሌላ ህዝብ እየተሰደደም፣ የስደተኛው ቁጥር ንረት፣ የችግር ስቃው ግዝፈት ሊያስደንቅ አይገባም። ሀብት፣ ጉልበት፣ እውቀት፣ ብልሃቱ ሞልቶ የተረፈው ዓለም ጦርነትን ከማስቆም ይልቅ ጦርነትን እየለኮሰም፣ ከጦርነት የሚሸሸው ህዝብን ለመርዳት ማቅማማቱ ደግሞ ሊያስተዛዝብ ይገባል። በሊባኖስ የዓለም ቀይ መስቀል ኮሚቴ መልእክተኛ ፋብሪሲዮ ካርቦኒ ባለፈው ሳምንት እንዳሉት የሶሪያው ጦርነትና ስደተኛ መፍትሄ ሳያገኝ ሌላ ቦታም ሌላ ጦርነትና የተፈጥሮ መቅሰፍት በመከሰቱም ለስደተኛው የሚሰጠውን እርዳታ እንዲቀንስ አድርጎታል። በዚህ ዓመት በርካታ ቀውሶች አሉ። ከሶሪያ በተጨማሪም ኢራቅ፣ የመን፣ ማዕከላዊ አፍሪቃ ሪፑብሊክ፣ ሌሎችም ስፍራዎች ቀውሶች አሉ። በዚያ ላይ የኔፓል መሬት መንቀጥቀጥና ኢቦላ አለ። በዚህም ምክንያት የስደተኛውን ፍላጎት ለማሟላት በቂ ገንዘብ አላገኘም። የተባበሩት መንግሥታት ድርጅት ለሶሪያ ስደተኞች መርጃ ባለፈው ዓመት 1.5 ቢሊዮን ዶላር እንዲሰጠው ጠይቆ ነበረ። ገንዘቡ ስላልተገኘ ሊባኖስ ለሰፈሩ ስደተኞች የሚሰጠውን እርዳታ ለመቀነስ ተገድዷል። እስከ ዘንድሮ ድረስ ለአንድ ስደተኛ በቀን 34 ዶላር ገደማ ይሰጥ ነበረ። አሁን ግን ወደ 17 ዶላር ዝቅ ብሏል። የተቀነሰው ማጣፈጫው ሳይሆን ምግቡ ራሱ ነው። አንዲት ዩናይትድ ስቴትስ የሱሪያና የኢራቅ እስላማዊ መንግስት አይሲስ በእንግሊዝኛ ምህፃሩ የተሰኘውን ቡድን በጦር ጀት መደብደብ ከጀመረች ካለፈው ዓመት ወዲህ ከሁለት ነጥብ ሰባት ቢሊዮን ዶላር በላይ ከስክሳለች። አራት ሚሊዮን ለሚጠጋው ሶሪያዊ ስደተኛ የሁለት ዓመት ቀለብ ማለት ነው። አራት ሚሊዮን ከሚገምተው የሶሪያ ስደተኛ ዩናይትድ ስቴትስ እስካለፈው ሐምሌ ድረስ የተቀበለችው ግን ሁለት ሺህ አይሞላም። ዩናይትድ ስቴትስ በመልክዓ ምድር የሚርቋትን የአፍሪካ የእስያና የምስራቅ አውሮፓን አይደለም የሃይቲ ዜጎችን እንኳ ወደ ግዛቷ እንዲገቡ አትፈቅድም። ከሜክሲኮ ጋር የሚያገናኛትን ድንበርማ በግንብ ለስነዋለች። ትንሽቱም ድሃይቱ ዮርዳኖስ ግን 2 ነጥብ 5 ሚሊዮን የሚደርስ ስደተኛም ታስተናግዳለች። ቻይና በሀብት ወይም በኢኮኖሚስቶቹ ቋንቋ በአጠቃላይ ዓመታዊ ምርት ጂዲፒ ከዩናይትድ ስቴትስ ቀጥሎ ከዓለም ሁለተኛዋ ሀገር ናት። የተቀበለቻቸው ስደተኞች ግን ከ300 ሺህ አይበልጡም። አብዛኞቹ የጎረቤቶቿ ሀገራት ዜጎች ናቸው። የዓለም ሦስተኛዋ ሀብታም ሀገር ጃፓን ናት። ሸቀጧን በመላው ዓለም ትቸበችባለች እንጂ ዓለምን ካጨናነቀው ስደተኛ እስካሁን በግልጽ የተቀበለችው የለም። አራተኛዋ ሀብታም ጀርመን ናት። ጀርመኖች ስደተኛ በዛብን አልበዛም እያሉ ይከራከራሉ። አምስተኛዋ ብሪታንያ ናት። ብሪታንያ ስደተኛ እንዳይገባባት የድንበር በሯን አሳጥራለች። ፈረንሳይ ስድስተኛዋ ሀብታም ሀገር ናት። የፈረንሳይ መንግሥት ሀገሩ የገቡ ስደተኞች እንዲወጡ ይገፋፋል። ሦስቱ የአውሮጳ ሀያል ሀብታም መንግሥታት የሚመሩት የአውሮፓ ህብረት ከዩናይትድ ስቴትስ ጋር በመሆን በዩክሬን ጦርነት ሰበብ ከሩሲያ ጋር ተኩስ ቀረሽ ከገጠሙ አመት አለፋቸው። የአውሮፓ ህብረትና ዩናይትድ ስቴትስ በሚደግፉት በዩክሬን መንግስት ጦርና በሩሲያ በሚደገፉት አማጽያን መካከል የሚደረገውን ጦርነት ከሚሸሸው ህዝብ አብዛኛው መጠለያ ያገኘው ሩሲያ እንጂ ዩናይትድ ስቴትስ ወይም የአውሮፓ ህብረት አባል ሀገራት ውስጥ አይደለም። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር እንደዘገበው 28ቱ የአውሮጳ ህብረት አባል ሀገራት ከአፍሪካ፣ ከመካከለኛው ምስራቅ፣ ከአፍጋኒስታን እና ከዩክሬን ከተሰደደው ህዝብ ጥገኝነት የሰጡት 300,000 አይሞላም። አንዲት ቱርክ ግን በአንድ በኩል የአውሮጳና የአሜሪካ ተዋጊ ጀቶችን በሌላ በኩል ደግሞ ከ1.6 ሚሊዮን የሚበልጡ የሶሪያ ስደተኞችን ታስተናግዳለች። የትንሽቱ ሊባኖስ ደግሞ ከቱርክም የባሰ ነው። በሚሊዮን የሚቆጠሩ የፍልስጤም ስደተኞችን ከ1967 ጀምሮም ታስተናግዳለች። አሁን ደግሞ 1.5 ሚሊዮን የሚጠጋ ሶሪያዊ ስደተኛን ለማስተናገድ ተገድዳለች። ሁኔታው በጣም አስቸጋሪ ነው። አሁን እንግዲህ ሶስት አራት ዓመት መሆኑ ነው። ሀገሪቱ ሊባኖስ በተባበሩት መንግስታት ስደተኞች መርጃ ኮሚሽን የተመዘገቡ ብቻ 1.2 ሚሊዮን ስደተኞች ተቀብላለች ስደተኞች ከመምጣታቸው በፊት ራሱ የሊባኖስ የመሠረተ ልማት አውታሮች ማለት የጤናም የውሃ የኤሌክትሪክ ና የመሳሰሉት አገልግሎቶች በጣም ደካማ ነበሩ በዚህ ችግር ላይ 1.2 ሚሊዮን የተመዘገበ ና ከ200 እስከ 300 ሺህ የሚገመት ያልተመዘገበ ስደተኛ ሲታከልበት ችግሩን መቋቋም አይቻልም ሀያል ሀብታሙ ዓለም ስደተኛውን በያለበት ለመርዳት እያቅማማ ወደ ሀገሩ እንዳይገባበት ግዛቱን እያጠረም ለስደት ሰበብ የሚሆነውን ግጭት ጦርነትም ለማስቆም እያመነታ ነው። ዛሬም ፍልስጤም፣ እስራኤል፣ ሶማሊያም፣ አፍጋኒስታን፣ ኢራቅ፣ ሶሪያ፣ ደቡብ ሱዳን፣ ማዕከላዊ አፍሪቃ ሪፐብሊክ፣ ኮንጎ ዲሞክራቲክ ሪፐብሊክ ዩክሬን፣ ሊቢያ፣ የመን ሰላም የለም። ኤርትራ፣ ኢትዮጵያ፣ ዚምባብዌ፣ ሌሎችም የአፍሪቃ ሀገራት ሕዝብን ከስደት የሚያቆም ብልሃት አላገኙም። ሰላም ከሌለ ሕዝብ ካልተረጋጋ፣ መሰደዱ በባህር ውሃ ይሁን በበረሃ ሙቀት ወይም በጨካኞች ካራ ማለቁ አይቀርም። እስከ መቼ? ነጋሽ መሐመድ ነኝ። ቸር ያሰማን።